የአፍሪቃ ትልቁ ሀብቷ ህዝቧ ነው ሲሉ የአፍሪቃ ህብረት ኮሚሽን ሊቀመንበር ዲላማኒ ዙማ ዛሬ ለሁለተኛ ቀን በመካሄድ ላይ ባለው የዩናይትድ ስቴትስ አፍሪካ የመሪዎች ስብሰባ ላይ ተሳታፊዎች ንዋያቸውን በአፍሪቃ ጤና፣ ትምህርትና መሠረተ ልማት ላይ እንዲያፈሱ ጥሪ አቅርበዋል። በስፍራው የሚገኘው ባልደረባችን ሰለሞን አባተ ነው የተከታተለ ያለው። የዩኤስ አፍሪካ መሪዎች ጉባኤ ሁለተኛ ቀን አጠቃላይ ስብሰባና የጎን ውይይቶች የሚያተኮሩት በአመዛኙ በአፍሪካ ንግድና ቢዝነስ እድገት ላይ ነው። በዋናው የመክፈቻ መድረክ ላይ ግን ሰፋና ጠቅለል ያሉ ማስተያየቶች ተንጸባረቁባቸው። የአፍሪካና የአሜሪካ ከፍተኛ ባለስልጣናት እና የፖለቲካ ሰዎች ንግግሮች የአህጉሪቱን እምቅ ሀብትና የወደፊት ተስፋም ያንጸባረቁ ነበሩ። ከመክፈቻ ተናጋሪዎቹ መካከል ቀዳሚ የነበሩት የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒ ንኮሳዛና ዙማ በአፍሪካ ህዝብ ላይ ኢንቨስት አድርጉ ብለዋል። የአፍሪቃ ዋነኛው ሀብቷ ከአንድ ቢሊዮን በላይ ህዝቧ ነው። ከዚህ ቁጥር አብዛኞች ወጣቶች ናቸው። ከግማሽ በላይ የሚሆኑት ሴቶች ናቸው። በጤናቸው፣ በትምህርታቸው፣ በመሰረተ ልማት አገልግሎቶችን ማግኘት እንዲችሉ መዋለ ንዋይን ማፍሰስ የመንግስቶቻቸው በአካባቢያዊና የአፍሪቃ ህብረትን የመሳሰሉ አህጉር አቀፍ ድርጅቶችም እጅግ ቁልፍ ጉዳይ ነው። በተለይ ደግሞ ብለዋል ዶክተር ዙማ የአፍሪቃን የክህሎት አብዮት እንዲሰፋ ለማድረግ መጣር ይገባናል፣ እናበረታታዋለንም ብለዋል። በመቶዎች ሺዎች የሚቆጠሩ ወጣት አፍሪካውያን በተለይ በሳይንስ፣ በቴክኖሎጂ፣ በኢንጂነሪንግ፣ በፈጠራ፣ በምርምር እንዲሰማሩ እንፈልጋለን። በዚህም የአህጉራቸውን ማህበራዊና የምጣኔ ሀብት ሽግግሩን የወደፊት ጉዞ መረከብ ይችላሉ። ስራ ፈጣሪዎች እንዲሆኑ ጥሩ ገቢ የሚያስገኝላቸውንም ስራ ማግኘት እንዲችሉ መንገድ ሊከፈትላቸው ይገባል ብለዋል። አፍሪካ በአቅም ማነስ ምክንያት ከተጫናት የተወዳዳሪነት ድፍረት ማጣቷ እንድትላቀቅ ልታድግና ልትበለጽግ በሚፈለግባቸው አካባቢዎቿ ሁሉ የራሷን ክህሎት ማበልጸግ እንደሚኖርባት ሚስ ዙማ አሳስበዋል። ለዚህም መንግስታትና የግሉ ዘርፍ ተጋግዘው መስራት እንደሚኖርባቸው መክረዋል። በትናንት ውሎ ሰፋፊ ውይይቶች የተካሄዱባቸው ግብርናና የግብርና ምርትን ማሳደፍ ሁለተኛው የትኩረት አቅጣጫ እንደሆነም ዶክተር ዙም አንስተዋል። በዘርፉ ከአሜሪካ ጋር መተጋገዝ ግብርናውን ዘመናዊ ለማድረግ እጅግ አስፈላጊ መሆኑንም ገልጸዋል። ሶስተኛው የቅድሚያ አቅጣጫ መሰረተ ልማት መሆኑን የጠቆሙት የአፍሪካ ህብረት ኮሚሽን ሊቀመንበር ትራንስፖርት፣ ወደቦች፣ ኢነርጂ፣ መስኖና የመረጃና መገናኛ ቴክኖሎጂ ልዩ ትኩረት ተሰጥቷቸው እንዲስፋፉ ለአሜሪካና ለአፍሪካ መሪዎች ጥሪ አድርገዋል። አፍሪካን ወደ ኢንዱስትሪ ልማት የፋብሪካ ምርት ማውጣት መጪው ትልም መሆኑን በማዕድን ፍለጋና ብዝበዛ ላይ የሚከናወኑት ስራዎችና ጥረቶች ሊጠናከሩ እንደሚገባም አሳስበዋል። ግብር የመሰብሰብ አቅምን ማጠናከር፣ ሀብት ማሰባሰብና ለኢንቨስትመንት የሚበቃ ገንዘብ ማግኘት እንዲሁ የትኩረት አቅጣጫ እንደሆነ የተናገሩት ሚስ ዙማ ከአፍሪካ ችግሮች አንዱም ከአህጉሪቱ በህገወጥ መንገድ የሚወጣው ገንዘብ መሆኑን አመልክተዋል። ዛሬ ጉባኤው እየተካሄደ ባለበት ማንዳሪን ሆቴል የበርካታ ሚሊየን የቢዝነስ ውሎች እየተፈረሙ ሲሆን ዩናይትድ ስቴትስ አፍሪካን በኃይል ራሷን ለማስቻል ለሚደረገው ጥረት ፕሬዚደንት ባራክ ኦባማ ላስ ጀመሩት ፓወር አፍሪካ መርሃ ግብር የአስራ አራት ቢሊዮን ዶላር ተጨማሪ ድጋፍ እንደምታደርግ ሀገራቸው ፕሬዚደንቱ ከጥቂት ደቂቃዎች በኋላ በሚያደርጉት የዛሬ ስብሰባ የመዝጊያ ንግግራቸው ያውዣሉ ተብሎ እየተጠበቀ ነው። ከዩናይትድ ስቴትስ አፍሪካ መሪዎች ጉባኤ ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ዋሽንግተን በአፍሪቃና ዩናይትድ ስቴትስ የንግድ ድርጅቶች ተባብረው በመስራታቸው በዚህ በያዝነው ዓመት የውጭ መዋለ ንዋይ ፍሰቱ ሰማኒያ ቢሊዮን ዶላርስ መድረሱ ተገልጿል። በፍጥነት በማደግ ላይ የሚገኘውን የውጭ ኢንቨስትመንት የአሜሪካ ኩባንያዎች በመምራት ላይ ይገኛሉ። በፕሬዝደንት ባራክ ኦባማ አጋባዥነት በዋሽንተን ዲሲ የተሰበሰቡት ከአርባ በላይ መሪዎች በዛሬ ውሏቸው ከአፍሪካ የንግድ ድርጅቶች መሪዎችና ከዩናይትድ ስቴትስ ኩባንያዎች ጋር በምጣኔ ሀብቱ ዙሪያ ሲመክሩ ውለዋል። ሄኖክ ሰማግዜር ነው፣ ውለው ነው የተከታተለው። አፍሪካ ለንግድ በሯን ከፍታለች የዛሬው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ውይይቶች አብይ መልእክት ነው። ዩናይትድ ስቴትስ ደግሞ የአፍሪካ ቁጥር አንድ የምጣኔ ሀብት አጋር ሆናለች። ይህ አባባል አይደለም። በአውሮፓ ተከታይነትና በቻይና በሦስተኛ ደረጃነት የዩናይትድ ስቴትስ መዋለንዋይ ፍሰት፣ የንግድ ግንኙነቶችና የምጣኔ ሀብት ትስስር አህጉሪቷንና አሜሪካን ወሳኝ አጋር ያደርጋቸዋል። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ቢል ክሊንተን የወደፊቱን እያዩ የሚራመዱ አሜሪካውያን የንግድ ተቋማት ወደ አፍሪካ እያመሩ ነው ብለዋል። በአፍሪካ ምጣኔ ሀብት እየፈሰሰ ያለው የሰማንያ ቢሊዮን ዶላር ቀጥተኛ መዋለ ንዋይ ወይም ገንዘብ በተፈጥሮ ሀብቶች ላይ ማተኮሩን ሚስተር ክሊንተን አሳስበዋል። በዚህ ዓመት አፍሪቃን መዳረሻው ካደረገው 80 ቢሊዮን ዶላር የውጭ መዋለንዋይና የ400 ቢሊዮን ዶላር የአፍሪካ የውጭ ንግድ ገቢ ሦስት አራተኛው ያተኮረው በተፈጥሮ ነዳጅ፣ የከበሩ ዕንቁዎች ንግድና ሌሎች የተፈጥሮ ሀብቶች ላይ ነው። ይህ ለምጣኔ ሀብቱ የተለያዩ ዘርፎች የእድገት በር መኖሩን ያመላክታል። በሚቀጥሉት ሁለት አስርተ ዓመታት ጀምሮ በአፍሪካ በሥራ ላይ የሚሰማራው ማኅበረሰብ ቁጥር የቻይናንና የህንድን እንደሚበልጥ ያሳሰቡት የቀድሞው የዩናይትድ ስቴትስ ፕሬዚዳንት እንዲሁም የአሁኑ የክሊንተን ዓለም አቀፍ ተቋም መሥራች ለዩናይትድ ስቴትስና ለአፍሪካ የንግድ ተቋማት መሪዎች በአፍሪካ የሥራ ተሞክሯቸውን እንዲያካፍሉ ውሏቸውን በመሩት የፓናል ውይይት ጠይቀዋል። በተለይ ለወጣቶች የሥራ ዕድል የሚከፍቱ አነስተኛና ከፍተኛ የኢንዱስትሪ ተቋማት የሚፈጥሩት ተጨማሪ ሴትና ከዚህ ጋር ተያይዞ የሚፈጠሩ የንግድና የሥራ ቅርንጫፎች ለአፍሪካ እድገት ወሳኝ መሆናቸውን በማስመር ቢል ክሊንተን ለተወያዮቹ ጥያቄዎቻቸውን ሰንዝረዋል። የኢንዱስትሪው ዘርፍ እንዲያድግ ከተፈለገ በአፍሪካ አስተማማኝ የኃይል አቅርቦት ማመቻቸት ወሳኝ የፖሊሲና የተግባር ስራ እንደሚያሻ በጉባኤው ተሳታፊዎች እየተጠቀሰ ነው። በፍጥነት እያደገ ያለው የአፍሪካ ምጣኔ ሀብት ዘለቄታ ባለው ምሶሶ ላይ እንዲቆም የኃይል አቅርቦት ወሳኝ እንደሆነ የጋራ መግባባት የተደረሰበት ነው። የዓለም አቀፉ ማህበረሰብ፣ የአፍሪካ መንግስታትና የግሉ ዘርፍም በዚህ ረገድ በቅንጅት እየሰሩ ይገኛሉ። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ባለፈው ዓመት አፍሪካን ሲጎበኙ በኢትዮጵያና በሌሎች ስድስት ከፊል ሳሐራማ አገሮች የኤሌክትሪክ ኃይል ለማመንጨት የሚያስችል የሰባት ቢሊየን ቢሊዮን ዶላር መርሃ ግብር ይፋ አድርገዋል። አፍሪካ በሚቀጥሉት 30 ዓመታት በፍጥነት እያደገች የኃይል ፍላጎቷን ደግሞ ለማሟላት 300 ቢሊዮን ዶላር ያስፈልጋታል። የኦባማ አስተዳደር ለአምስት ዓመታት ያህል ኢትዮጵያን ጨምሮ በስድስት የአፍሪካ አገሮች የኃይል ግንባታ ላይ የሚውል ገንዘብ እንደሚያቀርብ ቢያስታውቅም የፋይናንስ ፍላጎቱና አቅርቦቱ አሁንም የተመጣጠነ አይደለም። የግሉ ዘርፍ ይህንን ክፍተት እንደሚሞላ ይጠበቃል። በዛሬ ዕለት የአፍሪካና የዩናይትድ ስቴትስ የንግድ ተቋማት እንዲሁም ከአርባ በላይ የአፍሪካ መሪዎችና የአሜሪካ ባለሥልጣናት በተገኙበት ጉባኤ ላይም በተለይ በትብብር መሥራቱና የትብብር ስምምነቶች ደግሞ ይፋ ሆነዋል። ናይጄሪያዊ ቱጃር አሌኮ ዳኖቴ እንዳስታወቁት ድርጅታቸው ከአሜሪካውያን ኩባንያዎች ጋር ሁለት ትላልቅ ስምምነቶችን መፈራረሙን ይፋ አድርገዋል። ዳንጎቴ ከብላክስቶን ግሩፕ ጋር የተፈራረመው ስምምነት የመግባቢያ ስምምነት ዛሬ ይፋ ይሆናል። በጋራ በአፍሪቃ የኃይል አቅርቦት መሠረተ ልማት ላይ አምስት ቢሊዮን ዶላር በስራ ላይ ልናውል ተስማምተናል። ከዚያም በተጨማሪ በነዳጅ ዘይት ልማት ግብርናና የገንዘብ ዘርፍም ላይ የአንድ ቢሊዮን ዶላር የጋራ ስምምነት አድርገናል። የአፍሪካ ህብረት ሊቀመንበር እንኮሳዛና ድላሚኒ ዙማ ዩናይትድ ስቴትስና አፍሪካ ያላቸውን የንግድና ምጣኔ ሀብት ቁርኝት እንዲህ አስረድተዋል። ዩ ኤስ ሪሜንስ ደ ቢገስት ዳይሬክት ኢንቨስተር ኢን አፍሪካ ዩናይትድ ስቴትስ የአፍሪቃ ታላቋ የሥራ ገንዘብ ወይንም ዋለንዋይ አቅራቢ ናት። ከአውሮፓ ህብረትም፣ በበለጠ ከቻይናም እንዲሁ በበለጠ መልኩ የዩናይትድ ስቴትስ ገንዘብ በአፍሪካ ሥራ ላይ ውሏል። ቻይና በእርግጥ በፍጥነት በመቅረብ ላይ ብትገኝም ዛሬ የአፍሪቃ ቁጥር አንድ ኢንቨስተር ዩናይትድ ስቴትስ ናት። በዩናይትድ ስቴትስና በአፍሪካ መሪዎች ጉባኤ የኢትዮጵያውን ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ከአርባ በላይ መሪዎች በመሳተፍ ላይ ናቸው። የንግድና ምጣኔ ሀብት ትስስርን፣ የአካባቢ ጸጥታና ደህንነትን አስመልክቶ ዛሬ ማምሻውን የአፍሪካ መሪዎች ከኦባማ አስተዳደር ባለስልጣናት ጋር ውይይታቸውን ይቀጥላሉ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ። አፍሪካ ተለዋዋጭ በሆነው የአየር ንብረት ሁኔታ ውስጥ ቻይ ሆና እንድትዘልቅና በምግብም ራሷን እንድትችል አንድም ሌሎች በአፍሪካ ሊያምኑ እንደሚገባ ወይም የአህጉሪቱን ቁርጠኝነት ወደ ተግባር ለመለወጥ የአሜሪካ ድጋፍ እንዲሰፋ ተጠይቋል። እነዚህ ሐሳቦች የተነሱበት ስብሰባ ትናንት በተጀመረው የአፍሪካ ዩኤስ የመሪዎች ስብሰባ በተሰናዳው የአፍሪካ ተለማጭነት ወይም የተፈጥሮ አካባቢና የአየር ንብረት መለዋወጥ ቻይነትና የምግብ ዋስትና መድረክ ላይ መክሯል። የጉባኤውን ሂደት እየተከታተለ ያለው የዚህ ፕሮግራም አዘጋጅና አቅራቢ ሶሎሞን አባተ ተከታዩን ከዚያው ከጉባኤው ስፍራ አልኮልናል። በአፍሪቃ ዩናይትድ ስቴትስ የመሪዎች ስብሰባ መድረክ ላይ መሪዎቹ የአየር ንብረት መለዋወጥን በጋራ ለመቋቋም ፈተናዎቹንና ድህነትን በአጋርነት ለመወጣትና አደጋዎቹን መቻልና መዝለቅ የሚቻልበትን ሁኔታ ተባብረው ለመፍጠር ቁርጠኝነታቸውን አብረው አረጋግጠዋል። የምግብ ዋስትናን ዛሬ ማረጋገጥ የሚያስፈልግበትን ምክንያት ስብሰባውን የከፈቱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የአረንጓዴው አብዮት አባት እየተባሉ የሚጠሩትን የሥነ ሕይወት ተመራማሪና የሰብአዊ አገልግሎቶች ሰው እንዲሁም የኖቤልና የሌሎችም ብዙ ሽልማቶች ተሸላሚውን በሽታ ተቋቋሚና ብዙ በረከት ያላቸውን የስንዴ ዝርያዎች ቀምረው የፈጠሩትን የቢሊዮኖችን ሕይወት ያተረፈ እየተባሉ የሚጠሩትን ኖርማን ኤርነስት ቡሎግን አባባልና የድካምና ጥረታቸው ሁሉ ሰበብ እንደሆነ የተናገሩትን አስታወሱ። እርሳቸው እንዳሉት በባዶ ሆድና የሰው ስቃይ በበዛበት ሰላማዊ ዓለምን መፍጠር አይቻልም። ዛሬ በዓለም ዙሪያ እየተራበ ያለው ሰው ቁጥር እጅግ የበዛ መሆኑንም ኬሪ አመልክተዋል። የሚቀምሱት የሚልሱት በማጣታቸው ምክንያት ብቻ በየቀኑ ስምንት ሺህ ሕፃናት እንደሚሞቱ ገልጸዋል። ከስምንት ሰው አንዱ ደግሞ በበረታ ወይም ሥር በሰደደ ረሃብ ይሰቃያል። ይህ በዓለም ዙሪያ ያለ ቁጥር ነው። ከሰሐራ በስተደቡብ ባለው አፍሪቃ ግን በአሳዛኝ ሁኔታ አሉ ኬሪ፣ ከአራት ሰው አንዱ የጽኑ ረሃብ ተጠቂ ነው። በመጪዎቹ ዓመታት ውስጥ የሰው ቁጥር በከፍተኛ ሁኔታ እየጨመረ የመሄዱ ጉዳይ የሚጠበቅብንን ትግል ያከብደዋል ብለዋል የውጭ ጉዳይ ሚኒስትር ኬሪ። ዛሬ ዓለም መመገብ ይጠበቅባት የነበረውና ይህ ሁሉ ሰው የሚራብባት 7 ሚሊዮን ሆነን ነው። የዛሬ 35 ዓመት በ2050 በአውሮፓውያኑ አቆጣጠር ማለት ነው። ይህ የሕዝብ ቁጥር በሁለት 2 ቢሊዮን አድጎ 9 ቢሊዮን ይሆናል። ከሚጨመረው የሰው ቁጥር ግማሹ ደግሞ የሚኖረው አፍሪካ ውስጥ ነው የሚሆነው። ሌላው ስጋት አሉ ኬሪ። በዚያ ላይ የአየር ንብረት ለውጡ እያደገ የሚሄድ ጫና በጣም የበዛበት ውጥረት እንዲኖር ያደርጋል። ይህም ልንመግብ የሚገባንን እየጨመረ የሚሄድ ሰው ቁጥር ለመመገብ የሚኖረንን አቅም ይፈታተናል። ይህንን ሁሉ ሰው ለመመገብ የምናስበው ደግሞ እየደህየና እየተጐሳቆለ የሚሄደው የግብርና ማሳ ላይ ነው። በመጪው የአውሮፓውያን ዓመት ፓሪስ ላይ ሊደረግ በተጠራው ስብሰባ ላይ የዓለማችንን ሙቀት አማቂ ጋዞች ለመቀነስ የሚያስችል ውሳኔ ላይ ካልተደረሰ ችግሩ እየበረታ እንደሚሄድ ሚስተር ኬሪ አስጠንቅቀዋል። ድርቅ፣ ያልተተነበዩ ዝናቦች፣ ሰፋፊ የደን ሰደድ እሳቶች፣ የበረዶ ግግሮች መቅለጥ፣ የውቅያኖሶች ጠለል ከፍ ማለት፣ የአካባቢ ብክለት፣ የበዛ የአሳ ብዝበዛ ገበሬውን ማምረት የሚችለውን ያህል እንዳያመርት ሊያደርገው እንደሚችል ተናግረዋል። በዚህ ሁኔታ ውስጥ የተፈጠረው የአየር ንብረት መለዋወጥ ጋር አብሮ መሰልጠን የሚችል የግብርና አያያዝ ዓለም አቀፍ መግባባትና ጥምረት መፈጠሩ መልካም አጋጣሚ መሆኑን ጠቁመው ብዙ የተቃጠለ ጋዝ ወደ አየር ሊያስገባ በሚችል ሁኔታ የሚታረሰውን መሬት ከማብዛ ዛት ይልቅ ዛሬ እየታረሰ ያለውን ማሳ ይበልጥ ምርታማ ማድረግ እንደሚመከር ተናግረዋል። በዚህ በኩል የአፍሪካ ሕብረትና የአፍሪካ ሀገሮች ከዓመታት በፊት ወስደዋቸዋል ያሏቸውን እርምጃዎች ኬሪ በአድናቆት አስታውሰዋል። የአፍሪካ ህብረት ይህንን ዓመት የግብርናና የምግብ ዋስትና ዓመት ብሎ በመሰየም ብቻ ሳይቆጠብ የማላቦ መግለጫን በማውጣትም ወደፊት ተራምደዋል። የማላቦው ስምምነት የሚያዘው የሚፈሰው መዋዕለ ነዋይ ሁሉ የሰዎችን ደህንነት ለማሻሻል፣ ለመጠበቅ ጉዳይ መዋሉን ማረጋገጥ እንደሚገባ መሆኑን ኬሪ አመልክተዋል። ዛሬ የሚታዩት ፈተናዎች ሁሉ ፕሬዝደንት ኦባማ ወደ መንበረ ሥልጣኑ ከዘለቁ ጀምሮ ጥያቄያቸው አድርገው የቆዩ መሆናቸውንና የአፍሪካ የምግብ ዋስትና ጉዳይ ሁልጊዜም ጠረጴዛቸው ላይ ያለ መሆኑን ኬሪ ተናግረዋል። ብዙ እርምጃዎችን መውሰዳቸውንም አመልክተዋል። መጪውን ትውልድ የመመገብ ትልማቸው የፕሬዝደንት ኦባማ የራሳቸው የሆነ ሀሳብ ነው። በአፍሪካ ያሉ አስራ ሁለት አገሮችን ጨምሮ በአስራ ዘጠኝ አገሮች ውስጥ በተለያዩ መንገዶች ነዋይ በማፍሰስ የሚያመርቱት ምግብ ይበልጥ በረከት ያለው በብዛት የሚገኝና የምግብነት ይዘቱም የተሻለ እንዲሆን ያደረገ ነው። የምግብ ዋስትና አዲሱ ጥምረትም ፕሬዚደንት ኦባማ ያስጀመሩት መርሃ ግብር መሆኑን ኬሪ አውስተዋል። የዛሬ ሁለት ዓመት ካምፕ ዴቪድ ላይ በዓለም አቀፍ ተዋኒያንና በስምንቱ የበለጸጉ ሀገሮች የተገባው ቃል ዛሬ ውጤት እያሳየ መሆኑን ጠቁመዋል። ዛሬ ደግሞ ለአየር ንብረት ተጣጣሚ የሆነ ግብርና ጥምረት የዓለም ትኩረት መሆኑን እና በመጪው መስከረም የተባበሩት መንግስታት ጠቅላላ ጉባኤ እንዲያጸድቀው ዋና ጸሐፊው ባንኪሙን እንደሚያቀርቡት የሰሞኑ የአፍሪካ መሪዎች የዋሽንግተን ስብሰባ ላይም ብዙ ሀገሮች እንደሚቀላቀሉ፣ አሜሪካም ይህንን ጥምረት እንደምትቀላቀል አስታውቀዋል። በሌላ በኩል ደግሞ በዚሁ ውይይት ላይ የተገኙት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ኢኳቶሪያል ጊኒ ዋና ከተማ ማላቦ ላይ የተገናኙት ከአስር ዓመት በፊት የተጀመረውን የአፍሪቃ የግብርና ልማት አጠቃላይ መርሃ ግብርን ለመፈተሽ እንደነበር አስታውሰዋል። በዚያ መርሃ ግብር መሠረትም የአፍሪቃን የግብርና ስርዓት ዘመናዊ ለማድረግ ሀገሮች ግዴታ መግባታቸውንና ሲመሩበት መቆየታቸውንም አስታውሰዋል። ማላቦ ላይ በገመገሙት መሠረትም በዚያ ግምገማም ግብርና ለአፍሪካ የእድገቷ አንቀሳቃሽ ሞተር ሆኖ እንደሚቀጥልና የአብዛኛው አፍሪካዊ ሕይወት የተመሰረተው በግብርና ውጤቶች ላይ መሆኑን አረጋግጠናል። ቢያንስ ለመጪዎቹ አስር ዓመታትም ግብርናው ላይ ማተኮር እንደሚኖርብን ተገንዝበናል። የአየር ንብረት ለውጡ በምርት እድገት ላይ ብርቱ ፈተና መደቀኑን አቶ ኃይለማርያም አመልክተው በዚህም ምክንያት በአንዳንድ ሀገሮች የግብርናው ድርሻ ከአጠቃላይ የሀገር ውስጥ ምርት ወደ አራት ከመቶ መውረዱንም ገልጸዋል። በዚህም ምክንያት የአየር ንብረት ለውጥ ጉዳይ ለአፍሪካ መሪዎች እጅግ ቁልፍ ጉዳይ አድርገን ልንወስደው ይገባል ብለዋል። የአፍሪካ መሪዎችም የተጨበጡና የሚቆጠሩ ግቦችን ማስቀመጥ እንደሚገባቸው ተናግረዋል። ከሌላው ዓለም የሚፈልጉትን ጠቅላይ ሚኒስትሩ ሲናገሩ እንዲህ አሉ። commitment, but we have lack of capacity uh, to discharge uh, the commitment we have. ቁርጠኝነቱ አለን። ቁርጠኝነታችንን ወደ ተግባር ለመለወጥ ግን የአቅም ችግር አለብን። ስለዚህ የአየር ንብረት ለውጡን ለመጋፈጥ የሚያስችል ሁኔታ አቅማችንን ለመገንባት የዩናይት ስቴትስን መንግስትና ሕዝብ ድጋፍ እንሻለን። አፍሪካ ከዓለም ታራሽ መሬት 60 ከመቶ እንዳላት አስታውቀው የግል ባለ ሀብቶች ወደ አፍሪካ ገብተው ነዋይ እንዲያፈሱ በመጪዎቹ 30ና 35 ዓመታት የሚኖረውን የ50 ከመቶ የምርት እድገት ፍላጎት ለማሟላት ዛሬ ኢንቨስት ማድረግ መጀመር እንደሚገባ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒ ዙማም በዚሁ መድረክ ላይ ሲናገሩ የአፍሪካ ሴት እኮ ስንዴውን ዘርታ የምታጭደውም አብኩታ የምትጋግረውም እርሷ ናት ብለዋል። ያረጀው የአፍሪካ ሴት ጎስቋላ ገጽታ ተለውጦ የአፍሪካ ሴት አጋዥ ሳትሆን እውነተኛ ገበሬ መሆን አለባት ብለዋል። ወጣቶችም ግብርና ከባድ ስራ መሆኑን ብቻ ከማሰብ ወጥተው ጥሩ ስራ ጥቅምና ጥሩ ኑሮ የሚያስገኝ ስራም መሆኑን አምነው እንዲሳቡበት ማድረግ እንደሚገባ ዶክተር ዙማ አሳስበዋል። እናም አሉ ዙማ አጋሮች ስለ አፍሪካ ሲያስቡ አፍሪካ አንደኛ በአፍሪቃ ማመን አለባቸው። ሁለተኛ አፍሪካ ጥሩ ሸሪክ ናት። ጥሩ ሸሪክ ደግሞ ትፈልጋለች ለዓለም አቀፍ የአየር ንብረት ለውጥ መቋቋሚያ አጋርነትና ጥምረት ሥራዎች ማከናወኛ። በዚሁ የትናንት መድረክ ላይ የሮኬፌለር ፋውንዴሽን የመቶ ሚሊዮን ዶላር የድጋፍ ስጦታ አበርክቷል። ከዩኤስ አፍሪካ መሪዎች ጉባኤ ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ነኝ፣ ዋሽንግተን። በአፍሪካና ዩናይትድ ስቴትስ የመሪዎች ጉባኤ የዛሬ ውሎ ያተኮረው በንግድና ምጣኔ ሀብት ዙሪያ ነው ይለናል የአሜሪካ ድምፅ የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማ እግዜር በዚህ ዓመት የአፍሪካ የወጪ ንግድ አራት መቶ ቢሊዮን ዶላር ሲደርስ አጠቃላይ የስራ መዋለ ነዋይ ደግሞ ከዚህ በፊት ታይቶ በማይታወቅ መልኩ ሰማንያ ቢሊዮን ዶላር ሆኗል። የዩናይትድ ስቴትስና የአፍሪካ የንግድ ትስስር በትላልቅ ኩባንያዎች ማትኮር የለበትም ይላል የምሽቱ እንግዳችን። የአፍሪካ የንግድ ተቋማት በአነስተኛና መካከለኛ ደረጃ ስለሚገኙ አነስተኛና መካከለኛ የንግድ ድርጅቶች የውይይቱ አቢይ አካል መሆን አለባቸው የሚል ሀሳብ ይዘዋል። ስሜት ጥበብ አሰፋ ነው የሚወክለው የአፍሪካ ዩኤስ አፍሪካ ዳያስፖራ ቢዝነስ ካውንስል፣ በአሜሪካን ሀገር ያሉ የአፍሪካውያኖች የቢዝነስ ማዕከል ማለት ነው የተቋቋመውም የአፍሪካኖቹን ብዝነስ በአሜሪካን ሀገር ያላቸውን እድገት በማገዝ በአፍሪካና በአሜሪካ መካከል ያለውን የንግድ ግንኙነት ተሳትፏቸውን የሚያመቻች ድርጅት ነው። እንግዲህ በዛሬው ዕለት በርካታ የሆኑ በዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ላይ በአፍሪካ የንግድ ስራ የምጣኔ ሀብት ትስስርን ማጠናከር በሚል ነው የዛሬ ውሎ ውይይት ሲካሄድ የነበረው። አስቀድሞ በነበሩ በቀድሞ የዩናይትድ ስቴትስ ፕሬዚዳንት ቢል ክሊንተን የተመራ የፓናል ውይይት ነበር። በዛ የፓናል ውይይት የተገለጸው ወደ አፍሪካ የሚፈሰው የገንዘብ መጠን ወደ 80 ቢሊዮን ዶላር እንደደረሰ፣ በዚህ ደግሞ የዩናይትድ ስቴትስ የንግድ ተቋማት ሰፊ ተሳትፎ እያደረጉ እንደሆነ ነው። እንደው በዚህ በውጭ ሀገር የሚኖሩ ኢትዮጵያውያን በውጭ ሀገር የሚኖሩ አፍሪካውያን ሚና ምንድን ነው ትላለ? በውጭ ሀገር የሚኖሩ የአፍሪካኖች ሚና ወሳኝነት መውሰድ አለበት ብዬ አምናለሁ። የአፍሪካ ልማት ከልባቸው የመነጨ ነው። በአፍሪካ ልማት ዙሪያ ደግሞ ከስሜትም አልፎ በአፍሪካም በዚህ ሀገርም የንግድ ልማድ አላቸው፣ ግንኙነቶች አላቸው ከቢዝነስ ተቋማት ጋር። አፍሪካም እዚህም ቦታው አመቺ ነው ለነሱ። እነሱ ችግሩንም እድሉንም ለነሱ መስጠት አለብን። መጀመሪያ እውነተኛ የሆነ የአፍሪካን እድገት ከልቡ ያዘለ ለአፍሪካም ለአሜሪካም ጠቃሚ የሚሆን ንግድ ልውውጥ ሊመጣ የሚችለው በአሜሪካን ሀገር የሚኖሩ የአፍሪካውያን ቢዝነሶች በዚህ ተሳትፎ ላይ የሚጫወቱት ሚና ነው። አሁን እስከማየው ጊዜ ድረስ ይሄ ከላይ የሚወርድ ትላልቅ ድርጅቶች፣ ትላልቅ የመንግስት ተቋሞች የሚነጋገሩበት ነው። እኛ ቦታ አልተሰጠንም። እኛ ዳር ነው የቆምነው። እዚህ ድግስ ላይ የለንም። የአፍሪካ ቢዝነስ እድገት ትልቅ ቦታ ተሰጥቶት በአደባባይ ቢቀርምም፣ እሱን እያመሰገንን በስተመጨረሻው ግን እኛ አፍሪካኖች እዚህ የምንኖረው ያንን እድልና ያንን ችግር ያንን ቻለንጅ ነው የሚባለው ካልተሰጠን እውነተኛ የሆነ ልማት ሊመጣ ያጠራጥራል። እንደው እዚህ ላይ እናንተ አልተጋበዝንም፣ በስፋት እንደው በጎን በጎን ነው እንጂ ዋናዎቹ ውይይት ላይ መሳተፍ ነበረብን ትላላችሁ? ምን ሚና አላቸው? ለምሳሌ አንተ የምትሰራውንም ስራ ከዚህ ጋር አያይዘህ አነስተኛና መካከለኛ የንግድ ተቋማት ያላቸው ሚና ግለጽልኝ። አዎ በጣም ጥሩ ጥያቄ ነው። በአሁኑ ሰዓት የአፍሪካና የአሜሪካን የንግድ ትስስር ስትመለከት የአቅም ጉዳይ አለ። የአፍሪካን ቢዝነሶች አሜሪካን ካሉት ቢሊዮን ዶላር ቢዝነሶች ጋራ በባህልም በአሰራርም ተቀራሪያዊነት የላቸውም። አፍሪካ ማደግ የምችለው እታች ያለው ትናንሹ ንግድ በዓለም ገበያ ላይ ያለው ቦታ ሲያድግ ነው። ለምሳሌ ብጠቅስልህ የእኔ ድርጅት ብሌስድ ኮፊ የተባለ ነው። የእኔ ድርጅት ከተቋቋመ ሶስት ዓመቱ ነው። የእኔ ድርጅት ርአይ ኢትዮጵያ ውስጥ ካሉት ገበሬዎች ጋር በመተባበር ፓርቲ ሽርክና በመፍጠር ማለት ነው። ከነሱ ጋር የኢትዮጵያን ቡና እዚያ አምጥተን ቆልተን አሽገን አከፋፍለን በኮፊ ሾፕ ደግሞ ልክ ስታርባክ እንደሚያደርገው በየከተማው ከፍተን ያንን መሸጥ ካልቻለን እድገታችን ሊመጣ አይችልም። ኮፊ የመቶ ቢሊዮን ዳላር ቢዝነስ ነው። ስታርባክ 30 ቢሊዮን ዳላር ሰርተዋል። የስታርባክ ባለቤት ራሱ 2012 ላይ 2 ቢሊዮን ዳላር ትርፍ አምጥተዋል። ያ የሆነው ለምንድን ነው? ዘጠና ፐርሰንቱን ገበሬያችን ሰርቶ ቡናውን ለማምረት ከዓለም ገበያ ላይ የሚያገኘው በጣም አናሳ ነው። ከአስር ፐርሰንት ያነሰ ነው። በዚህ በኩል ቡናውን ቆልተው አሽሞንሙነው መልሰው ለራሳችን የሚሸጡልን ከመቶ አስሩን ፐርሰንት ሰርተው ዘጠና ፐርሰንቱን ይወስዳል። ያንተ ድርጅት ያንተ አሰራር የተባረከው ቡና ብለስ ኮፊ ያልከው ማለት ነው። ይህንን ለመቀየር ምን ሰራ? ይህን ለመቀየር መጀመሪያ ማደረግ ያለበት አየ ነው። እንግዲህ በጣም ብዙ ችግሮች አሉ። መጀመሪያ ነን አፍሪካኖች ለመጀመሪያ ጊዜ ነው በዓለም ገበያ ላይ ለመንቀሳቀስ ምናልመው ትልቁ ችግሩ ምንድን ነበረ? በዓለም ገበያ ላይ የኢትዮጵያ በቡና ያላት ቦታ ምንም አይታወቅም። ቡና ከየት መጣ ብትላቸው ኮሎምቢያ ነው የሚሉ ገባ እና እሱን የገበያውን ጭንቅላት። መቀየር ነበረብን። ቡና ከኢትዮጵያ መምጣቱን ቡና ኢትዮጵያ ውስጥ ትልቅ ታሪክና በዓል እንዳለው ማሳ ኢትዮጵያ ውስጥ የሚመርተው ቡና በጣም ምርጥ መሆኑን ማሳወቅ፣ ገበያውን ማሸነፍ፣ የገበያውን ስነ ልቦና መያዝ የመጀመሪያው ትልቁ ቻለንጅ አስተሳሰብ እና ብራንዲንግ ብራንዲንግ። ከዛ ቀጥሎ አሁን ያንን ዲማንድ ከፈጠርክ በኋላ ደግሞ ገንዘብ ኢንቨስትመንት፣ ገንዘብ መሳብ መቻል አለብን። እሱ ትልቁ ችግር ነው። ዛሬም አሁን እየተነጋገረን እያለ በአፍሪካ የልማት ባንክ ፕሬዚዳንት ዶናልድ ካቢሩካ የሚመራው በአፍሪካ ውስጥ ገንዘብ እንዴት ነው ማምጣት የሚቻለው? ብዙ ሀሳቦች አሉ። ብዙ የንግድ ራዕዮች አሉ። እነዚህን የንግድ ራዕዮች ለማሳካት ገንዘብ ያስፈልጋል። ገንዘብ ካለ በሰማይ መንገድ አለ ነው የሚባለው። ልክ ነው። ገንዘብ ካለ በሰማይ መንገድ አለ። ግን ከገንዘብ በፊት ዓላማ ያስፈልጋል። ከገንዘብ በፊት ራዕይ ያስፈልጋል። ከገንዘብ በፊት የምትሰራውን ስራ መቅረጽና የሚያድግበትን ስልት ማውጣት አለብን። ያን ካመጣህ አሜሪካን ሀገር ውስጥ ገንዘብ አለ። እኛ አሁን ለምሳሌ የእኛ የወሰነው ስትራቴጂ ምንድን ነው? ገበሬውን ስለምንጋብዘው፣ ገበሬው በሽርክና እንዲጫወት ስለምንፈልግ አሁን ዓላማችን የዛሬ ሶስት አራት ዓመት አንድ ጎጆ ቤት በየከተማው የሚከፈት እንደ ስታርባክ አንድ የሚያምር አመርኪ የሆነ የኢትዮጵያን ባህልና ታሪክ የሚያንጸባርቅ ኢትዮጵያን በባህል የሚያኮራ አንድ ለአይን የሚገባ ጎጆ ኮፊሾፕ ብንሰራ ያንን በየቦታው ዱፕሊኬት ብናደረግ የዛን እንግዲህ ዓለማችን እሱ ነው። አሁን ለዛ ለሚያስፈልገው ገንዘብ ገበሬዎቻችን 254 ሺህ ገበሬዎች ናቸው በማህበር የተደራጁ ለእያንዳንዱ ገበሬ 10 10 ብር በሚመጣው 3 4 ዓመት እንዲያዋጣ አድርገን ተሳታፊ ብናደርገው ያ 2 2.5 ሚሊዮን ዳለር ነው። ያንን ያህል ገንዘብ ማግኘት ከቻለን ከገበሬያችን ጥሩ ራአይ ካለን ጥሩ የገበያ ስልት ካለን እዚህ ሀገር እንደሚባለው ለቨሬጅ ማድረግ ትችላለን። በጣም ነው የማመሰግነው አቶ ጥበቡ አሰፋ የተባረከው ቡና የብለስ ኮፊ መስራችና ከኢትዮጵያ ገበሬዎች ጋር በስፋት የዩናይትድ ስቴትስ ገበያን ለመክፈት የሚሰራ ተቋም መሪ። አመሰግናለሁ፣ በጣም አመሰግናለሁ። እኔም አድማጮች እንግዲህ እንደሰማችሁት በስፋት ከአፍሪካ የመጡ ጥቃቅን እንዲሁም ትላልቅ የንግድ ተቋማት መሪዎችና መስራቾች እዚህ ጉባኤ ላይ ይገኛሉ። የዩናይትድ ስቴትስ ትልልቅ የፋይናንስ ተቋማት የገንዘብ ተቋማት እንዲሁም ደግሞ ባንኮች የኃይል ኩባንያዎች በሙሉ የአፍሪካንና የዩናይትድ ስቴትስ ንግድን ለማቀላጠፍ በስፋት ደግሞ ሁለቱን ሀገሮችና የሁለቱን ሀገሮች ሕዝቦች የንግድ ተቋማትንም እንደዚሁ ተጠቃሚ የሚያደርጉ እድሎችን በመክፈት ላይ ያተኮሩ ውይይቶች ናቸው። እዚህ በዋሽንግተን ዲሲ እየተካሄደ ባለው የዩናይትድ ስቴትስና አፍሪካ የንግድ ጉባኤ ላይ የመሪዎች ጉባኤ ላይ በስፋት እየተወያዩ ያሉት። The American Adams Radio, Hennock Summer